You're with SBS Radio. Find more great stories in your language at sbs.com.au. For SBS Radio, download the Madrigo Namaste app to listen. Follow and date Madam at the sbs.com.au/slash/shamharikrigovnew. ዶክተር አሰፋ ባልቻይ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት፣ በቅርቡ የቡና አጠቃቀም ማህበራዊ መሰረት በወሎ በሚል ጥናታዊ መጣጥፎን ለሕትመት አብቅተዋል፣ በአንድ የምርምር መጽሔት ላይ። ኢትዮጵያ ከምታወቅባቸው በዓለም ስሟ ገኖ ከሚጠቀሱበት ነገሮች አንዱ የሉሲ ወይም ድንቅነሽ አጽመ ቅሪት ኢትዮጵያ ውስጥ ተገኝቶ የመጀመሪያው ሰው ምንጭ መሆን ነው። ሌላው ሁለተኛው ደግሞ ለዓለም ካበረከተቻቸው አንዱ ቡና ነው። ቡናን አስመልክቶ ኢትዮጵያ ውስጥ ግኝቱ እንዴት ነው? በተለይ በወሎ ውስጥስ የቡና አጠቃቀም ማህበራዊ መሰረቱ ምን ይመስላል? እንግዲህ ቡና እንደምታውቀው በጣም ረጅምን ባይሆን ቢያንስ ከአስራ ስድስተኛ አስራ ሰባተኛ ክፍለ ዘመን ጀምሮ ወደ ዘጋዊ ኢትዮጵያ ክፍል መምጣት የጀመረ በጣም ተፈላጊ የሆነ ተክል ነው። እንግዲህ በኢትዮጵያ አሉ ከሚባሉት ሁሉም አሉ ነው የሚባል አራቱም ዝርያዎች መካከል ማለት ነው አንደኛው በተለይ በስም መሳሳት ኮፊ አረቢካ እያሉ አውቀውም ይሁን ሳያውቁት የሚጠሩት ቡና ዘር ዛሬ በዓለማችን ላይ ዘጠና በመቶ የሚጠጣው ጣፋጩ የቡና ዝርያ ተብሎ የሚወሰደው ስፔሽስ ነው። ሌሎቹ ስፔሽሶች ረበስተስም ሆነ ሊቤርካም ሆነ ወይም ሌላ ያን ያህል ተፈላጊዎች አይደሉም። አሁን ኡጋንዳ ላይ ይህን ሰሞን የሚዘግቡት ነገር አይቻለሁ በቢቢሲ ይሁን በሆነ የሆነ ቻነል ላይ ሮብስታ ይበልጣል፣ ጣሙ በጣም ጥሩ ነው እያሉ አሁን ማስተዋወቅ የጀመሩበት ዘመን አይቻል ኡጋንዳ ላይ ምርምር እያደረጉ ነው ያሳያሉ፣ የመሳሰሉት ይላሉ። ነገር ግን እንደ ኮፊ አረቢካ በጫካ የሚበቅል ጣፋጭ ጣዕም ያለው በኢትዮጵያ አይነት አየር ጠባይ ውስጥ ብቻ በዋይልድነት ማለት ነው፣ በወፍ ዘራሽነት የሚበቀል ተክል እሱ ብቻ እንደሆነ ነው የተረጋገጠው። እስካሁን ድረስ ያሉ መረጃዎች በሙሉ የጽሑፍ መረጃዎች የሚያሳዩት እሱ ነው። ሌላ ቦታ ላይ የበቀሉት የኮፊ አረቢካዎች እንግዲህ ከኢትዮጵያ የተወሰዱ ናቸው። የመንም ትጫዋለ በምሳሌነት ከዚም ተሻግሮ ሌላ ቦታ ላይ አሁን እናመርተዋለን የሚሉት ሀገሮች ላይ በሚሄደው የኮፊ አረቢካ ሀገር ከኢትዮጵያ የተወሰደ እንጂ በራሳቸው ኢንዲጂነስ ሆኖ የበቀለ እንዳልነበረ እንግዲህ ሁሉም ሁሉም ጽሁፎች ዓለም ላይ ያሉ ጽሁፎች ሁሉ የሚያመለክቱት እሱ ነው። ከዚ በኋላ እንግዲህ ኮፊ አጠጣጥ ታሪክ ነው። ኮፊ እንዴት አድርጎ በሰዎች እጅ መጠጣል ይህ አሁን አፍልተን እንትን አድርገን አጥለን የምንጠጣው ነገር እንዴት ተጀመረው የመሳሰሉት የሚለውን ታሪክ ለማዋቅ ካልሆነ በስተቀር ከመጠጣቱ በፊት ግን በተለያዩ ሁኔታ እንደ ምግብነትን ይገለገሉበት እንደነበረ በደቡብ ኢትዮጵያ አሁን ብዙ መረጃዎች ተገኝተዋል። ያው አሁንም ድረስ አንዳንድ የሚጠቀሙበት አለ። በድጌትነት ተፈልቶ ተድቦል ብሎ ከሌላ ነገር ጋር ሆኖ የመሳሰሉት ልክ እንደ ከረሜላ ወይም ደ ቾኮሌት ምናምን ይወሰድ እንደነበረ የሚያመለክቱ ብዙ ጽሁፎች አሉ በተረፈ እንግዲህ ይህንን የመጠጣት አፍልቶ የመጠጣት ትንትንም ልቆሉ ማሽጠጥ እየመሳሰሉት እንደውም በመንገድ ላይ ሲሄዱ እየቆረጠሙ መሄድ እየተቆላገሉ እና የመሳሰሉት የሚሉትን መቼም ኦሮሞ ማህበረሰብ ወደ ደጋ ኢትዮጵያ ክፍል እንግዲህ ወደ ላይ ወደ ሰሜን ኢትዮጵያ ክፍል ሲመጡ አብሮ እንደተሰራጭ ነው የሚነገረው። ከነሱ ባህል ጋር በጣም የተቆራኘ ለመሆኑ ይነገራል። የበቀሉበት ግን ስፍራ አሁን መጠቀስ ናቸው በደቡብ ምዕራብ አይነት ኢትዮጵያ ውስጥ አካባቢ በሰፊው በወፍ ዘራሽነት ይበሉ እንደነበሩ በአስራ ስምንት አስራ ዘጠኛ ክፍለ ዘመን ደግሞ ኢትዮጵያ ትልቁ የንግድ ዘመን ተብሎ የንግድ መስመር የምንለው በትርቪን ሮቱ ላይ ትልቁን ቦታ ሰዎች ነጋዴዎቹ በዛ የሚሄድበት ዋናው እና ትልቁ ምክንያት ቡናን ለማምጣት እንደነበረ፣ ከሌሎች ማለት ነው ከወርቅ ከዚህ ዚቤት ወይም ዘረኝና ሌሎች ኢንተርስ የመሳሰሉት ከሚመስሉት ነገሮች ጋር አብሮ በዋነኝነት የሚፈለግ የነበረው ይህና እንደነበረ በዚህ ዘቅር ዘሜ በወሎ ነጋዴዎች ታሪክ ላይ ያየሁት ነገር አለ። ከዛ በኋላ በሀያኛው ክፍለ ዘመን መጀመሪያ ላይ ጀምሮ እንዴት አድርገው ወደ እዛ የሄዱ እንደነበረ እና ይዘው ሚመጡ እንደነበረ እስከ ሁለት ዓመት ድረስ ጊዜ የፈጅባቸው እንደነበረ የመሳሰሉትን ሁሉ ስታረጋግጥ እንግዲህ ወሎ ላይ ከኦሮሞዎች መምጣት ጋር በኋላ ደግሞ የወሎ ነጋዴዎች እዛ ሄደው ይዘው ከሚመጡበት ሁኔታ ቡና ጋር ዝርያውን በደሴ ላይ እንደገና በአካባቢ ባሉ አካባቢዎች ላይ እየተዘራ እየተዘራ እየተዘራ በትንሹም ቢሆን ወሎም ራሱን ለመቻል በሚያስችል እንኳ ባይሆን በትንሹ የገበያውን እንትል ለመድፈን የሚሞክር የቡና ግንዶች እንግዲህ በዚህ ቦታው በፍለታ ያለ ማለት ነው። ቆላማ በሆኑት ወይን አደጋ መቆላ ትንሽ የሚሰማቸው አካባቢዎች ላይ አብሬ በጥል እንደነበረ እንግዲህ ያመላክታል ማለት ነው ጥናቱ። አሁን እንዳነሱት ቀደም ሲል የስም መሳሳት ካፌ ወይም ኮፊ አረቢካ በሚል በተለያየ ቦታ የሚጠራውን ቀደም ሲል አንዳንድ ወገኖች እንደዚሁ እያነሱ ነበር። ኢትዮጵያ መንግስት፣ ቀደም ሲል በደርግ ጊዜ ሁሉ ሲቀርብ የነበሩ መጠይቆች ናቸው። ይሄ የእኛ ቅርስ ነው፣ የእኛ ሀብት ነው። መነሻው ምንጩ ኢትዮጵያ መሆኑን ካፌ አረቢካ ማስረጃዎች አሉን። የቅርብ ጊዜ ታሪክ ነው፣ ሩቅ አይደለም። እና የዛን ጊዜ አረቦች ከኛ ወስደው ወደ አውሮፓ ተሻግረው ወደ ሌሎች ቦታዎች ላይ ይሸጡ ስለ ስለነበረ ብቻ በነጋዴነታቸው በነሱ ስያሜ ተሰጥተዋል። ኤውሮፓውያኖቹ በቀላሉ ከአረቦቹ ስለሚያገኙ ያንን ሰጡት እና ያንን ስማችንን ወደ እኛ ማስመለስ አለብን ኮፊ ኢትዮጵያ ወይም ደጋፌ አቢሲኒያ በሚል ወደዛ መመለስ አለብን የሚሉ ብርቱ የሆኑ ጥረቶች ያደረጉ የነበሩ ሰዎች ነበሩ። ይህንን ማንሳታቸው ተገቢ ጥያቄ ነው። ሁለትስ ይህንን ለማስመለስ ምን መደረግ አለበት? በቅርስነት ከታሪክነት አኳያ ወቅቱ መንግስት ምን ይመክራሉ? ሰዎች ያነሳቸው ጥያቄዎችም ሆኑ ክርክሮች ትክክል ናቸው። ምንም አይነት የተሳባ ነገር የላቸውም። እሱን መከራከር ቀደም ያሉ የጻፉን ነገሮች አሉ። በዚህ በኢትዮጵያ ተለያዩ መጽሔቶች ነበሩ። በነዛ መጽሔቶች ላይ እንዳየተ በተለ ስሳዎቹ እና ሰባዎቹ አካባቢ ላይ የወጡ የነበሩ መጽሔቶች ነበሩ። በኢትዮጵያ ንትላ በተለይ የሪቸርድ ፓንከርስ በሚያትማቸው መጽሔቶች ነበሩ። በኢትዮጵያ ላይ የሚወጡ እና የቡናን ገበያ ሁሉ የሚመለከቱ ነው። እዛ ላይ እንደዚህ አይነት ጥናቶች የወጡ ነበረ። ማለት የሚመስሉ ጥናቶች የወጡ ነበረ እና ነጮች ጭምር ከውጭ የመጡ ነጮች ሁሉ አብረው ያንን ጥናት ያቀርቡ ነበር እና ይሄ የኢትዮጵያ ቡና ለመሆኑ ምንም አይነት ክርክር የሚያስነሳ አይደለም። ከኢትዮጵያ ነው የሄደው። መብቀል የሚችለው በኢትዮጵያ አይነት የደጋ ኢንቫይሮመንት ላይ ብቻ ነው በጫካነት መብቀል የሚችለው ያ የተረጋገጠ ነው። የመን ተወስዶ ያደገው የመን ነጋዴዎች ወስዶ ያሳደጉት ፍሬውን ከወሰዱ በኋላ እና ችግኙን ከወሰዱ በኋላ እሱን በሚመስል ሁኔታ ውስጥ ጠዋት ማታ ውሃ እየተጠጣ ነው ሰው እየተንከባከበው። ማለት እንዴት ነው ችግኙ የአንድ ቀንም እንትን ኔግሊጀንስ እንትን አያደርግም፣ ቶሎ ቤት አያደርግም። የአንድ ቀን ስለዚህ በየቀኑ ተንከባክቡ፣ በየቀኑ አስፈላጊ ነገር አድርገው ነው ያስለመዷቸው። ከለመደ በኋላ ያው ሁኔታውን በዛው አይነት ሁኔታ ማስቀጠል ነው። አስለምደው አካባቢያቸው ላይ የሚጣፍጠውን የቡና ዝርያ ወደ አውሮፓ ሄደው፣ ያው የራሱ ታሪክ አለው ቡና እንዴት አድርገ ወደ አውሮፓ እንደተረጨ የሚል ታሪክ ሁሉ አለ። እና እሱን እንዴት አድርጎ አሁን የምናያቸው በጣሊያን፣ በእንግሊዝ፣ በተለያዩ በአይሪሽ፣ በአይርላንድ ወይም በሌሎች ቦታዎች ላይነት ነ እንዴት አድርጎ በፈረንሳይ እንዴት ገብተው ሰዎች እንትን እንዳደረጉ እና ያንን እንግዲህ የቱርክም ዘመን የነበረበት ዘመን ነበር። ደግሞ የቱርኮች እንትን ደግሞ በዛን ዘመን ደግሞ ትልቅ የሆነ ደግሞ ጊዜ አግኝቶ ቡና ትልቅ ቦታ አግኝቶ እንደነበረ ነው ለመሰራጨት እናንትን ለማድረግ የመሳሰሉትን ታሪኮች በደንብ ስትመለከት እውነት ነው ይሄ መጀመሪያ ዝርያ የሄደው በንግድና በንግድ በሚመስል እንትን ወደ ወደ የመን ነው መጀመሪያ የተሻገረው እና ከተሻገረ በኋላ የጫቱን ማካሄድ የመሳሰሉትንም ታሪኮች እግረ መንገድ ማንሳት ይቻላል። ፕሮባብሊ ይሄኛው የበለጠ አሳማኝና የሚታይ ነው እና ተሂዶ ከዛ በኋላ ወደ አውሮፓ በመሻገሩና በማሻገሩ በኩል ትልቁ ሮል የተጫወቱ ነሱ አረቦች በመሆናቸው ካልሆነ በስተቀር አውሮፓያኖች እንዲያውቁት ለማድረግ ካልሆነ በስተቀር ይሄ ፍጹም የራሳችን ፓተንቱ የራሳችን የሆነ ከኛው መሬት ላይ የተወሰደ የተረጋገጠ ስለሆነ አይ ቲንክ የነጫዎቹ ያው እኛ ጋር ያላቸውን ማስተካከል ካለባቸው የእኛን ቡና በእኛ ስም ቢሰየም መጥፎ እንዳልሆነ ነው እና አሁን ቅድም ያለቃው ሳው ኮፊ ኢትዮጵካ የሚበሉት ኮፊ አቢሲኒካ የሚበሉት የተፈለገ ስም ይሰጠው ብቻ የኢትዮጵያ ለመሆኑ መነሻውን በደንብ ለማረጋገጥ ሁኔታ አንድ የታሪክ ክርክር ይመስለኛል። ጥሩ የታሪክ ክርክር እና ደግሞ አሳማኝ ነው የታሪክ ክርክር ምንም የማያወላዳ ለማንም መስጠት የማይችል ነው። ስለዚህ በዝርያው የኮፊ አረቢካ ዝርያ የትም ቦታ እንዳልሆነና ኦሪጂናል ኢትዮጵያ እንደሆነ የተመሰከረለት እና ብዙ ጊዜ የተደጋግመት የተጻፈለት ስለሆነ ቲንክ እሱም በደንብ አስረግጠን ብንከራከር የሚያዋጣ ይመስለኛል። ቡና በተለይ በክርስትና እምነት ተከታዮች ዘንድ መሆን በእስልምና እምነት ተከታዮች ዘንድ እንደዚሁ የተለመደ ነው። ኢትዮጵያ ውስጥ ሁለቱም ሁሉም ሰዎች ይጠጡታል። እምነትም የሌላቸውም ቢሆኑ እንደዚሁ። በተለይ የወሎ የቡና ስነስርዓት ምን ይመስላል? በእርግጥ ከወዳጃ ጋር ተገናኝቶ ሌሊቱን ሁሉ ከጫት ጋር ነቅተው ጸሎታቸውን የሚያደርሱበት በመንዙባ ታጅበው የሚቆዩበት አይነት ሁኔታዎች አሉ። የወሎ ባህሉ እምነቱም ለየት ስለሚል ከሌላ ኢትዮጵያ ከዛ ከዝየራው ከወዳጃው በተለየስ የወሎ የቡና ስነ ስርአት ምን ይመስላል? ለየት ይላል ከሌላው አካባቢ። በምን መልክ ነው የቡና ስነ ስርአት የሚካሄደው ወሎ ውስጥ? እንግዲህ ወሎ ያው ሃይማኖታዊ ቅልቅሉና የሰው መስተጋብር ትንሽ ለየት ያለ በመሆኑ በእያንዳንዳ ፌስቲቭ በመሰለች ማለት ድግስ በመሰለች ወይም ትንሽ እንግዳ በማስተናገድ በምትመስል እያንዳንዱ አንትም ላይ ስርአት የሌለው ነገር የለም። በቃ ሁሉም ነገር ቡና ሲፈላ ራሱ የሆነ ስርአት አለ። ሌሎችንም ባህላት ወይም ሁኔታዎችን እንዴት አድርገ እንደሚያከብር ታስብ ወሎ ትንሽ ለየት ምንድነው ይሄ ቅድም ያነሳናቸው የተቀላቀሉ የሚመስሉ ባህሎች የተነሱ ከሁሉም ሃይማኖቶች የተወሰዱ ስርዓቶች በሙሉ በቡና ላይ ይንጠባረቃሉ። ብ አልተሳሱ በእያንዳንዷ ቡና ስራ ስርዓት ላይ ትንጠባረቃለች። ይሄ እንግዲህ ከሙስሊሙ ጋር ብቻ የተያያዘ ሳይሆን ክርስቲያን ማህበረሰብ ውስጥ አብሮ በተመሳሳይ ሁኔታ ያለ ቤተ ክርስቲያን በአብዛኛው እንግዲህ መቼም ታሪኩን እንደሚያሳየው ከሆነ ብዙ ጊዜ እንደዚ አይነት ነገሮችን እንዳያከብሩ ያው ብዘት አለ በየጊዜው ትምህርት ይሰጣል፣ የመሳሰሉት የመሳሰሉት ይሰጣል። አንዳንድ ጊዜ ቡና መጠጣት ይቻላል። ነገር ግን አብሮ ያለውን ስርዓት አጥፉት ተብሎ ሲመጠቀማለ እነሱ አስፈላጊ አይደሉም ሲባል ነው። አንዳንድ ጊዜ ከባድ ነው መለየት በሚያስችል ሁኔታ ውስጥ አይደለም ያለ የቡና መጠጣት ስርዓት በኢትዮጵያ ላይ ዳግማዊ አጼ ምኒልክ ጀምሮ ሁሉ መስነጣ ነው። ከዛ በፊት በነበረው ነገር እንኳን ሙሉ በሙሉ መናገር አይቻልም። በዚ አምስት ጊዜ ትንሽ ችግር ያለ ይመስለኛል። ወዳጃን እና እነዚህ የመሳሰሉትን ነገሮችን አታድርጉ በሚል ትልቅ ሃይማኖታዊ ዘመቻ በመኖሩ የተነሳ ወሎ ላይ ቅጣት ሁሉ ተፈጽሟል ነበር እና በጣም ከባድ የሆነ ጊዜ አሳልፈዋል። እነዚያን ነገሮች ላለማድረግ ይሄ የጣዖት ናቸው እ ክርስቲያና አይደሉም፣ እንደዚህ እየተባለ ብዙ ሰዎች ችግር ላይ እንደገጠማቸው አቃል በታሪኩ ላይ ተጽፏል። አጼ ምኒልክስ ራሳቸው ቡና ጠጪ ስለነበሩ ያ ምናልባት በንጉሰ ነገስቱ መጠጣቱ የተለየ ክብርና ቦታ አግኝቶ ለመስፋፋት አንድ ምክንያት ሆኗል ማለት ይቻላል ይቻላል ይቻላል ይቻላል ምክንያቱም ንጉሱ የነኩት እና ያከበሩት ነገር ጥሩ ነገር ቢሆን ነው እንጂ ነው የሚለው ተራ ህዝብ እናንተን የሚያደርገ ይጠጣ የነበረውም ኢንዶርስ ተደረገለት ማለት ነው። ማለት ያው አፕሩቭ አላገኘ ማለት ነው። ሳይጠጣ የነበረውም ደግሞ አይ ንጉሱና ከጠጡት ምን ተጠቀመ መስ አይደለም የሚል አይነት ነገር ሁሉ ማሰብ ይችላል። ምክንያቱም ንጉሱ ራሳቸውን ለመጠበቅ የሚሞክሩ እንጂ ራሳቸውን ለመግዳስ የሚፈልጉ እንደማይሆኑ ስለሚያስብ ከጤና አንጻር ማለት ያንን አይነት ሁኔታ ውስጥ ፈጥሯል። እንግዲህ ከዛ በፊት የነበሩት ኢንጀንክሽን ስልበላቸው ከዛ በፊት የነበሩት እንደዚህ ፕሮቪዥንስ፣ መከልከላዎች የመሳሰሉት ሁሉ ላላ ያሉበት ጊዜና ጥሩ ጊዜ መጥቷል ማለት ከዛ በኋላ ስለ ቡና መከልከል አለመከልከል፣ እኔ ያው በቤተ ክርስቲያን ዝም ብሎ ሲሰበክ ከመንገር ከመስማት በስተቀር እንዲህ ፈርስፉሊ እንዲቆም ወይም እንዲያደርግ የተደረገበት ሙከራ ያለ ጊዜ ይመስለኝ። ከዛ በኋላ ሁሉም ስለቡና ከቤተ መንግስት ጀምሮ ተራው ሀይሶል ድረስ ቡናን ሳያፈላ እና ሳይጠጣ ሰው የለም። እንደውም አንዳንድ ሪሰርቸሮች እንደሚያሳዩት ከሆነ ኢትዮጵያ ሴቶች በሙሉ በአሁኑ አጠራር ያው አዲስ ሽን ናቸው። ግን ስለ አዲስ ሽን ስናወራ ሳቅ ብለው ዝም ነው የሚሉት ነው የሚሉት ምክንያቱም ቡና ሳጠጣ ስራ መጀመር የምትፈልግ ሴት አትኖርም። እራሷን ያማጣል ወይም ደስ የማይል ስሜት ውስጥ ትወድቃለች። ስለዚህ ቡና የመጀመሪያው ስራ ይሆናል ማለት ነው። የራሴን እናት ማንሳት እችላለሁ። በጠዋት ተነስታ ቡና ነው የመጀመሪያ ስራ። የቄስ ልጅ ናት፣ አባቷ ቄስ ናቸው። አስተዳደጓም በቤተክርስቲያን አካባቢ ባለ ሁኔታ ውስጥ ነው ያለችው። የከተማ ልጅ ብቶ ማለት ነው እዚህ ከተማ። ስለዚህ የመጀመሪያ ስራዋ ግን ቡና ነው የሚገርም ብጣሽ እንጀራ በእጇ ላይ በበርበሬ ነካርጎ ወይም በምናምን ነገር ነካርጎ ለመቅመስ እንኳ ጊዜ ይሰጣት የማትፈልገው ግድ የለም፣ በኋላ በላለሁ ብላ የመጀመሪያ አንዲት ስኒ ዋን ከጠጣች በኋላ ነው። በቃ ደስ የሚላል እዛ በኋላ። ስለዚህ ሁሉም ሰው ይሄን አይነት ሁኔታ በማድረግ ረገድ አይ ቲንክ የሆነ እንትን ውስጥ ገብቷል። ቡናን ማጣጣም የሚባለው ነገር እንግዲህ የወሎን ለየት የሚያደረገው ብዬ የምለው ነገር ምንድን ነው? እስከ ሶስተኛ ድረስ ያለውን ስርዓት በአግባቡ የማድረጉ ጉዳይ። አንደኛ ተጠጥፎ ዝም ብሎ የሚኬድበት አይደለም። ሁለተኛውንም በዚያ ከተመሳሳይ ክብር መጠጣት አለብህ። ሶስተኛው ድረስ አቦልቶና በረካ የምንለው ነገር ሁሉ ማድረግ አለባቸው እዛው ላይ እግረ መንገዱን። እንግዲህ ቡና በመጠጣት ብቻ የሚወሰን አይደለም። ማህበራዊ ህይወትን ፕሮሞት በማድረግ የአካባቢ ችግሮችን ዲስከስ በማድረግ ሀውስሆልዶችን እና እንትን ሀውስሆልድ እንትኖችን እያንዳንዷችን ነገር አንስቶ ከልጅ ማሳደግ ጀምሮ አካባቢያቸው ላይ ስለተፈጠረ ማንኛውም ነገር ዲስከስ የሚደረግበት ትልቅ መድረክ ሰጡ። ይሄ እንግዲህ ዴይሊ ሩቲን ነው። በደይሊ ደረጃ ነው። አንድ ሰዓት ሚፍች፣ ሁለት ሰዓት ሚፍች። ይሄ ሁኔታ በደንብ ይፈቅድ ነበር። ሰዎችና ሰዎችን አገናኝተው በአግባቡ ይወራ ነበር። እንግዲህ በኋላ የሄደበትን የጠቅላላ ሀገራዊ ለውጥ ያው የሩሿን ለውጥንም እንደፈጠር እና አሁን የምናየውን አይነት ሁኔታ ደግሞ በፍጥነት አንዲት ስሚ ጠጥቶ ምሮጥን ወይም ደግሞ በተመቸ ሰዓት መጠጣትን የመሳሰሉት እና ካለ ጎረቤት ተቀራርቶ ብቻም ሁሉ የማድረግ በማሽን ማስላት የመሳሰሉት የሚለው የለውጥ እንትኑን እናየዋለን። ነገር ግን በአብዛኛው በገጠሩ አካባቢ ና በግማሽ ከተማ በሚመስለው ዳርቻ ላይ ያለው ሰው አሁንም ቢሆን ያንን ባህል ያንን አፈጋዘም ይዞ እንዳለ ነው በደንብ። አሁንስ፣ በቡና ስነ ስርዓት ማህበራዊ ትስስሮችን ከማዳበሩ አኳያ፣ በተለይ አሁን እንዳነሱት አንዱም ቴክኖሎጂ መምጣት የቡና ማፊያ ማሽኖች የተለዩ መሆን ወይም የተፈጩ ዱቄቶች እንደዚሁ እንደ ኔስካፌ ያሉ ፈጣን የሆኑ ቡናዎች የሚጠጡበት መኖር በአንድ በኩል አለ። ድሮን ባህላዊውን የቡና ስነ ስርዓት ቁጭ ብሎ እስከ ሶስተኛ የመጠጣቱን የሚጋፋ የሰውም ህይወት እንደ ድሮ ቁጭ ብሎ ተቀምጦ እስከ ሶስተኛ የመጠጣት ጊዜም የለም። ከስራው ባህር ኳያ ከዛ ባሻገር ደግሞ በአንጻሩ እንደዚሁ ትላልቅ ሆቴሎች ወይም ለኢትዮጵያ አየር መንገድ ያሉም ሆነ ቱሪዝም በተወሰነም ጊዜ ቢሆን መልኩ የኢትዮጵያን የቡና ስነ ስርዓት በማስተዋወቁ ረገድ አሁንም ዘመን ተሻጋሪ ትውልድ ተሻጋሪ እንዲሆን ለማድረግ ጥረት ይደረጋል። ያንን ሚዛን ለማስጠበቅ እነዚህ ሁለቱ ተፎካካሪ ባህላዊና ዘመናዊው የቡና ስነ ስርዓቶች በማህበራዊ ስነ ልቦና ወይም ትስስሩ ላይ የሚያሳድሩት አወንታ ና ሉታዊ ነገሮች ምን ይሆናሉ ብለው ያስባሉ? ባህላዊነቱን ከዘመኑ ጋር አብሮ ተሻግሮ እንዲሄድ ምን መደረግ አለበት ብለው ያስባሉ? አንድ ነገር በግልጽ የምንይዘው ነገር አለ። ቡና የመጠጣት ፍላጎትና ሁኔታ እየጨመረ እንጂ እየቀነሰ የሚሄድ ነገር አይደለም። በወጣቱ ህ አሁን እየባሰ መጥቷል። ኃይለኛ ቡና ጠጪ ወይም ኮንሱመር እየሆነ መምጣት ግልጽ የሆነ ትሬንድ ይታያል። ዛሬ ማንም ሰው አሁን ሻይና በሻይና መሰል ነገሮች ላይ የሚቆም ብዙ አታይም ቢጠጣ ቢጠጣ ቡናም ቹር እንጣባ የጠጣ በማኪያቶ መልክ ወይም በስፕሪስ መልክ ከሻይ ጋር ቀላቅሎ ይሆናል። ቡና የሌለበት ነገር አሁን የሚሰልፍ ሰው የለ። ቡና በጣም ተፈላጊ የሆነ መጠጦ ነው፣ አሁን በጣም በጣም ኃይለኛ የሆነ ደረጃ። ስለዚህ ይሄንን እንዴት አድርጎ ከዘመኑ ጋር አብሮ ይሄድ፣ በምን አይነት መንገድ እናስችለው? የኢትዮጵያ ባህላዊ የሆነ የቡና ጠጣት ስላለን በዛ ጠጣት መንገድ እንዴት እንሄድ ነው። ያው እንደምታየው በየሆቴሉ አሁን ተዘርግቶ ስኔ ከታች የማቶቱ ከመንትኑ በደንብ አድርገው ለማስተናገድ ይሞክራሉ። ያው ቢደረግም ለአንድ ጊዜ ብቻ ነው የሚደረገው። በከሰል ይፈላል፣ ጀበናው ይታያል፣ ሽ አላጠገቡ የመሳሰሉት ነገር በደንብ ይደረጋሉ። እነዚያ ተደርገው ግን ያው አንዳንዴ ምረጣ ስነስርዓት ሁሉ ለማድረግ ስብሰባ ላይ ምናምን ላይ ይሞክራሉ። ሽማግሌዎች እንዲያደርጉ የመሳሰሉ ይደረጋሉ፣ ማለት በቤት ውስጥ የሚደረጉ ማንኛውም። ቡና ዝም ብሎ አይጠጣም። አሁን ወሎ ላይ ማንኛውም ቤት ላይ ቡና ሊቀዳ ሲል፣ የመጨረሻዋን ሲኒዋን ልትቀዳ ስ ምንኳላ ስትል የዛ በዕድሜ ከፍ ያለው ሰው የሆነ ምርቃል አትሊስት የሆነች የሁለት ቀን ሶስት ቃል ብሌሲንግ ያደርጋል። እላው ላይ እንደዚህ የተባረከ ይሁን ሁላችንም በሰላም ገብተን እንውጣ ወሚል አንድ ሳይኮሎጂካል ኮንፈርታብል የሆነ የሆነንትን ቃል ጣል ይደረጋል። ያ ምንድን ነው? ሁልጊዜም ቢሆን በቃ የሆነ የአብሮ ከኖሩን አብሮ በጓደኝነት በወንድማማችነት እና በጎረቤታምነት እና በአብሮ እንትን ትልቅ እንትን አለ እና ከዛ ይጀምራል። ጭሱ ይጨሳል በዛ ጭስ ስሜቱ እንትን ያደርጋል። ቡና ይቀጫል። ቡናውን አንድ ሲኒ የመጀመሪያውን አቦል ይጠጣል። በቡናው ላይ የሆነ ትችት ትተቻል። በጣም ደስ የሚል እንደዚህ ጣሙ እንትን የሆነ ምናምን ተብሎ አስፈላጊ ከሆነ እርምት የሚሰጥበት አይነት ሁኔታ ይመለከታል። ለሚቀጥለው ጊዜ እንዳይገዙ የሆነ መሳሰሉ እንዲህ የተቀራረቡ ጎረቤቶች እንግዲህ ና ነገ ነው የሚያደርጉ ወይ እንግዲህ ጊዜ ይፈቅድ የነበረ ነው። ትንሽ ጊዜ የነበራቸው ነው። በሰዓትም አንድ ተመሳሳይ ሰዓት ላይ ነፃ መሆን እድል ነበራቸው። እንደአሁኑ በሩጫ እንዲህ በሰዓት እያዩ በሆኑ የተወሰነ አይደለም። ስለዚህ አሁን የከተማ አካባቢ በአብዛኛው የመቀየር ነገሩ እየታየ ነው። እንዴት አድርገን አዳር እናድርገው፣ ግን በዘመናዊ መልኩ ወደ ማለት ወደዚህ ወደ ቅድማዳን ናቸው። ዘመናዊ ቡና ቤቶች የመሳሰሉ በሚደረጉ ስርዓቶች ይህን የኢትዮጵያን ስርዓት ለሆኑ መጠበቅ ይቻላል የሚል ነው። ሙከራዎች አሉ፣ አንዳንድ ቦታ ላይ አሉ። ለምሳሌ ቡና ሲያቀርቡለት በጀበና የተፈላ ነው የምትፈልገው ወይስ በማሽን የተፈላ ነው ትባላለ። ቡና ይህኛውን ነው ካል በጀበና የተፈላውን ቡና ከሲኒው ጋር በትንሽ ለአንተ በምትሆን ትንሽ ጀበና ከነ ስራዋ ተዋል ኧረ በሜሌው እንዳለች ትጠብቃ እሷ ትመጣለች። ጭቷ ሁሉ አብራ ትመጣለች። ትጨስልሃለች ፋፎ፣ ይሄንትን ፖፕኮርን ሁሉ አብሮህ አብሮህ አብሮህ ይመጣል። የመሳሰሉት ትደረገልህና ጭናዳ ይደረግልል የመሳሰሉ ተደርገው የመሸጥ አይነት ነገር ተጀምረዋል። ደስ በሚሉ ሁኔታዎች ናቸው። በምን ያህል ቀጣይ ናቸው ወይም ደግሞ እነሱን እቃዎቹን በምን አይነት መንገድ ወደ ዘመናዊነት ልንቀይራቸው እንችላለን? ማለት መልካቸው እንደጠበቁ ጀበና የሚመስሉ ጠንካራ ነገሮች፣ ጋቻ የሚመስሉ ቆርቆሮ ነገሮች ወይም የሆኑ ሜታሊክ የሆኑ ነገሮች እንደዚህ እየተደረገ መቀየር በሚችል ሊሰራበት የሚችል ሰው ካለ የቡና ኢንዱስትሪ ራሱን የቻለ ኮፊ ቱሪዝም ትልቅ ትልቅ ቦታ አለው። መካርጌዋለሁ ዝም ብዬ በአሳብ ደረጃ የቡና መፍለቂያ በመሆኑ ብቻ ልትሰራበት የሚችል ትልቅ ኦፖርቹኒቲ አለ። ሊሰራበት የሚችለው ምን አይነት የዚህ የኢንተርፕረነርሺፕ እንትኑ ከፍተኛ የሆነ ሰው አለ። በምን አይነት መንገድ ሊሰራው ይችላል? እንደ ሎከሊ ለምሳሌ አሁን ደሴ ላይ ያስብኩት ነገር አለ። ከተፈጸመልኝ እና ቢሳካልኝ ሻል ያለ ቦታ ባገኝ ሰፋ ያለ ክፍቱ ቦታም ቢሆን ግድ ቤት መሆን የለበትም ለምሳሌ የተለየ ቡና የቡና ጣዕም ለምሳሌ ወሎ ላይ የመርሳ የውርጌሳ የኢሃይቅ የውጫሌ የከሚሴ እና አካባቢ የመሳሰሉ ቡና ዝርያዎች አሉ የሚጣፍጡ የሚጣፍጡ ዝርያዎች አሉ እነዛ ዝርያዎችን አምጥተህ በአግባቡ መፍጫና መቁያ እንትኑን ዘመናዊ ልታደርግ ትችላለህ በዛ መንገዱ በሚቻል መንገዱ ሰውን በሚሸተው ፐርማነንት ማለት በማቋረጥ ሁኔታ አሮማ እንዳይጠፋ ማድረግ እዚህ አካባቢ ሽታውን እንደጠበቀ ሆኖ ነገር ግን ምርጫው የዚህ አካባቢውን ቡና ብቻ በመጠጣት ላይ እንዲወሰድ አድርገህ ከሚፈልገው እንትን ላይ ቀርቶ ለመጠው እና ቁጭ ብሎ ትንሽ ተጫውቶ መሳሰሉት ብሎ እንዲሄድ ለማድረግ እሳቤ ይዣለሁ። እንደው ከተሳካ ብሰራው ደስ ይለኛል፣ ወይም ደግሞ ቦቀው ጋር ባሰራው ደስ ይለኛል። እና በእንዲህ አይነት ሁኔታ ውስጥ ሊሰራበት የሚችል በጣም ሰፊ ፖርቹኒቲ ያለው ግን ያልተሰራበት እኔ እንጃ ምን ላይ ልበል፣ ወርቅ ላይ ዝም ብለን ተኝተን ያለንበት ሪሶርስ ይመስለኛል ቡና እና በዚህ አይነት መንገድ ልንሄድበት እንችላለን። ከዘመናዊም ጋር ልናቀላቀለው እና ጥሩ መልክ ልንሰጥ የምንችልበት አጋጣሚ ያለ ብ ሌላኛው ምክረ ሀሳቦ እንደዚሁ በመጣጥፎ መቋጫ ላይ ያሰፈሩት ነገር ቢኖር ግዙፍ የሆነ ነገር አንስተዋል። ኢትዮጵያ ቡናን የብሔራዊ ማንነቷ መለያ ማድረግን እሳቤ በጥልቀት እንታስብበት በምክረ ሀሳብ ደረጃ አቅርበዋል። ኢትዮጵያ ቡናን የብሔራዊ ማንነቷ መለያ ማድረግ ሲሉ ምን ማለት ነው? ፋይዳውስ ምን ይሆናል? ከአሁን በፊት የምታስታውሰው ከሆነ አቶ ካሳሁን አንድ ነገር አንስተህ ነበር። እኛ ኢትዮጵያውያኖች ምንድን ነው እሴታችን እንዲ በጋራ ሊያነጋግረን እንደው አለን ብለን እንደው እንደው ፈረንጆች ሲጠይቋቸው እኛ እንዲህ አለን አለን ይላሉ። እኛ እንዲህ አይነት ነገር ብዙ ጊዜ የለን ስ አለ ብሎ የሚገምቱት ነገር ምንድን ነው የሚል ጥያቄ አንስተህልኝ ነበር። የዛሬ ሁለት ዓመት ወይም ከዛ በፊት በጣም አሰብኩበትና ይኖረናል እንጂ እንዴት አይኖረንም። እስከዛ ድረስ አብረን ታስረን ኖረናል ስንል እኮ ዝም ብለ የደሙን ብቻ አይደለም ባህላችን በጣም ተሳስሮማ አንድ አይነት መምሰል ደረጃ ላይ ደርሰናል። በሚል ፍለጋ ገብቼ ነው እነዚህን ነገሮች በኋላ ላይ ቡና ላይ ያረፍኩት። ቡናን ስመለከተው በእውነት ነው ከጫፍ ኤርትራ ጀምሬ የማያበቅሉትን ጨምሬ ነው ማለት እንግዲህ ከጫፍ ኤርትራ ጀምረ ከታች የደቡብ ኢትዮጵያ መጨረሻ ምሥራቅና ምዕራብ ድረስ ያለው ሀገር ላይ ያብቅልም አያብቅልም ነጋዴዎች እስካሉ ጊዜ ድረስ ቡና ሰፕላይ ይሆናል። አለ የቡና ሰፕላይ አለ። ሰው ደግሞ ከምንም በላይ ቡና በመታት ተለምዷል ለምዷል። ስለዚህ ቆለኛ በለው ደገኛ በለው ሆነ አደጋ ላይ የሚወርሰው በለው ሁሉም ሰው ይጠጣል። እና እንደው ዝም ብዬ የተመለከትኩት እና ሰርቬይ ያደረጉ ቡና የማይጠጣ ያ አካባቢ የለም። በቡና አይታወቁም ወይ ቡና አይጠጡም እነዚህ አካባቢዎች ክልክል ነው የሚባል ቦታ አልሰማሁምም፣ ላገኝም አልቻልኩም ፍልጋ። እንደውም ከሚጠጣ የማይጠጣውን ነበር የፈለኩ። ስለዚህ የማይጠጣ አካባቢ የለም የሚል መደምደሚያ ላይ ደርሻለሁ። ስለዚህ የማይጠጣ እስከሆነ ጊዜ ድረስ ቡና ያላስተሳሰረውም ሊያስተሳስረው ይችላል። ልክ ስመለከት ሪቹዋሎቹን ተመለከትኳቸው። ሪቹዋሎቹ በሙሉ የሚያሳዩት አንድ ላይ ተሰብስቦ ምረቃ ነገር አድርጎ ወይም ተመራርቆ ዝም ብሏል፣ አይደለም፣ በቀልድ ሚም በሲሪየስ ሚል፣ በትልቅ የጸሎት ስርዓት የሚሆን በእንደ ወዳጃና እንደዚህ ለታመመ ሰው የሚሆን ለጥሩ ነገር ወደፊት ለመመኘት፣ የዘመን መለወጫ ለማክበር የሆኑ የጳጉሜን እንትኖች ቀኖችን ጎደሎነት መጥፎ ነገር እንዳያመጡ ለማድረግ የሚሆን የመሳሰሉትን ነገሮች ለማድረግ ቡና ነው ትልቁን ቦታ የሚይዘው። አንደኛ ሌሊቱ ሙሉ ቁጭ ብለህ ታድርበታለህ፣ ትጸልይበታለህ፣ መልካም ነገር ታስቡበታለህ። ሁለተኛ ተመልከት፣ የማይተዋወቅ ሰው ሆኖ ነገር ግን ለአንድ ሰው ጤንነት ከየቦታ ተሰብስቦ የሚመጡ አዋቂ በላቸው፣ የወዳጃ ኤክስፐርቶችን በላቸው ወይም የጸሎት ኤክስፐርቶችን በላቸው፣ ተሰብስበው የሚያደርጉበት ትልቅ የእንትን ዙሪያ ነው የሚፈጥረው ምን በቋንቋን ትራንሴንድ ያደረገ ያለፈ ይህንን ባህል የሎከል ባህል ነው የምትለው። ትራንሴንድ ያደረገ ነገር ቢኖር ኢትዮጵያ ላይ አንዱ የቡና ስነስርዓት በቡና የማይገናኝለን እኔ ቋንቋውን በፈለገ አይነት መንገድ እንትን ልበለው እንጂ ቡናን ጠጣ ብዬ የማይረዳኝ ሰው አይኖርም። ቡናን ጠጣ ብዬ የማይመጣ ሰው አይኖርም። የፖለቲካ እይታው ሌላ ሊሆን ይችላል ስለ ሀገር ያለው ስሜት ሊሆን ይችላል። ነገር ግን በቡና ላይ ተመሳሳይ እይታ ነው ያለው። የፈለግከውን አይነት ቋንቋ ተናጋሪ ብታመጣ ስንጨዋትም እንዳየወጥ ከሆነ እኔ አሁን በቀደማን ጅማ ሄጀ ነበር እና ጅማ ላይ ሄደን አብረን ከተለያየ ዩኒቨርሲቲ የመጣን መምህራን ነበር እና ከወለጋ ኦሪጅናል የመጡ የቡናን ጣዕም በጣም የሚያውቁና፣ እኔ ደግሞ ከዚህ ከወሎ ሄድኩ እዛው አለ። ከሌላም ከባህር ዳር የሄደ ልጅ አለ። ሌሎችም አሉ። ከየዩኒቨርሲቲ የመጣ ነው እና ተሰብስበን እዛ ስንጨዋት የወለጋዎቹ ልጆች የቡናውን እንትን ዜና በማየት ነው የሚያውቁት ጽዳቱም እና አይነቱም ይሄን አይነት ቀለም በዚህ በስኑ ጫፍ ላይ ይኖራል። ይሄ እንግዲህ ጥሩ ቡና ያለው እዚህ ቤት ነው ብሎ ቤቱን እዚህ ቦታ የማስላት የማይመስል ቤት ውስጥ ነው ጥሩ ጣፋጭ ቡና ያስጠጡም። ሌላ ቦታ ላይ ጅማ ዩኒቨርሲቲ ራሱ ግቢ ውስጥ ጠጥተህ አይቶት እንደዚህ አድርገው ኖኖ ኖኖ፣ ይሄ ቀኛ ቡና አደለም እንደው ዝም ብዬ እንዳይቀር ብዬ ነው እ መጠጣት ያስፈልገንም እዚን ጠጣለ ምናምን ብለን አብረን ወጣል። እና አብረን ከየትም ቦታ ይሁን በቡና ተሰብስበን የቡናን ጣዕም እስከ ማወቅና እስከመለየት ምን አይነት እንትን አለው የትኛው ፍሬ ነው ጥሩ የትኛው አቆላል ነው ጥሩ ያቆላሉን ሁሉ እዛው እዛው ሰምቻለሁ። ብዙ አይነት አቆላል አለ። ይህን አይነት አቆላል እንዲህ እንዲህ ሲፈጭ እንዲህ ሲወቀጥ፣ ከዛ በኋላ የሚወጣው ጣዕም ይህንን ይመስላል ተብሎ አጭር የሆነ መግለጫ ሁሉ የተሰጠብን እንትን ነው እና ሰው ስለ ቡና ያለው እንትን ኦልሞስት ተመሳሳይ ነው። ጥሩ ጣዕም ያለው ቡና ይፈልጋል እና በጓደኝነት ትንሽ ተጫውቶ ተዝናንቶ ምን ብሎ የሚሄድበት ጉዳይ ነው። ይህ እንግዲህ ጠቅላላ ኢትዮጵያ ላይ አሁን ማለት ይቻላል። እኔ እንጃ ካፌዎች ናቸው። በሙሉ ሀገሩን በሙሉ የሞሉት ማለት ይቻላል። በትልቅ ደረጃ አሁን ስራ ያላቸው እነሱ ናቸው። ከምግብ ከሚበላ ምግብ ጋር የሚሆን ከኬኪን ጋር የሚሆን ከሌሎች ነገሮች ጋር ይሆን ቡና የሌለበት ቦታ የለም። የቡናን ፖፕላሪቲ እኔ እንግዲህ ሁሉም አቅጣጫ እንዲሄ ከሆነና እንትን ካለ እንደ ቡና ያተሳሰረን ነገር ሊኖር የሚፈለግ ሲፈልጉ ብዬ ፈለኩ ሊሆን አልቻለም። ዳቦ እንበላለን፣ ልክ ነው። ግን ዳቦቻችን ይለያያሉ፣ ከቦታ ቦታ ይለያያሉ። ሁሉንም ነገር ሻይ እንጠጣለን። በሻያችን ውስጥ የምንጫ የምናስገበጠ በምን ይሁን ምንም ይሁን እንለያያለን። የማይጠጣባቸውን ቦታዎች አሉ፣ ሻይ ጠቅላላ ሻይ በጣም የሚወርዱም አካባቢዎች አሉ እና የመሳሰሉት እና ልዩነቱ የሌለው በቡና አካባቢ ሆነው ነው ያገኘሁት። ሁሉም ሰው በቃ የገና ብሎ ሀሳብ መቀየር የሚችልበት በሀገሩ ጉዳይም ይሁን በራሱ በስብዕናው እና በግላዊ እድገቱ ላይ

ሀዳር ላይ የተገኙትም ሌሎቹም እንትኖቹ ማናቸው? አሁን ላይ የተገኘው እንትን እነሱ እንደሆኑ አሁን እንትን አያደርጉም። እንደዚህ አይነት ምልክት ለመስጠት እንትን አያደርጉ በመላው ዓለም ምልክቶች ናቸው እነሱ አሁ የሰው ልጅ ስለሆኑ አሚኔት ስለሆኑ እና ሌላ እንትን ያላቸው ይሄኛው ግን የራሳችን ሴቲንግ ከርስ የተገኘ የድሮ ፍሬያችን ዓለምን በሙሉ አንበረከከና ያስያዘ ሱሰኛ ያስደረገ እና ትልቅ ሶታችን መሆኑ ከተረጋገጠ ለምንድን ነው ኢትዮጵያኖች በሱም አንኮራው የራሳችን ምን ብለን ለምን አናነሳም? የሚል ነገር ታይቶ ነው እንዲህን ስል በጥንት ሰሜን ኢትዮጵያ እንዳሁኑ አንድ ላይ ባልነበርንበትም ጊዜ ቢሆን በድሮ አንዳንድ ክሮፕስ ያው ዶሜስቲኬት አድርገናል የመሳሰሉት አሉ። እነሱ እነሱ እንዳሉ ሆነው ማለት ነው። ይሄኛው እኔ እንደው በጤፍ ላይ ነው በታታ ስ በንጀራ ላይ በማም ላይ ለመናገር ሞክረ የነበረው ፊታንተስተ አሁን ግን ስመለከተው ፕራክቲካሊ ለሁሉም ሰው የማይቀሩ የደይሊ እንትኖች ስለሆኑ በቡና ላይ ለምን ምልክት አናደርግም? ኢዘር ፍሬውን ከቆጣሉ ጋር አርገን በተፈለገበት መንገድ አርቲስቶቹ በሚሆን በሚመቻቸው ነገር አርገው የብሔራዊ መለያችን በቃ ኮፊ ኮፊ አቢሲኒካ ነው ወይም ኮፊ ኢትዮፒካ ነው ብለን ብናደርገው አይ ቲንክ ከአሁን ከሚያጣላን የማናውቀው የኮከቦች ወይም ምናምን የተባለ አርማ በብሔራዊ ባንድራ ላይ የመሳሰሉት የሚሉት ነገሮችን ሁሉ የሚያስቀር መስሎ የሁላችንም ማህበራዊ ግብይታችንን በደንብ ያሳያልና ያ ቢሆን ይሻላል በሚል ይመስላል ለራሴ ነገር ግ የምናኘው ዶክተር አሰፋ ባልቻ የቀድሞ የወሎ ዩኒቨርሲቲ ፕሬዚደንት እና የቡና አጠቃቀም ማህበራዊ መሰረት በወሎ መጣጠፍ ጸሀፊ ስለ ቃለ ምልልሱ እናመሰግናለን እኔም በጣም አመሰግናለሁ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more